ለስራ አጥነት የመድን ዋስትና ጥቅም ለማመልከት ከፈለጉ ወይም የስራ አጥነት የመድን ዋስትና ጥቅመን አስመልክቶ ጥያቄ ካሉት በስልክ ቁጥር አንድ ስምንት መቶ ሶስት መቶ አስራ ስምንት ስልሳ ሀያ ሁለት ደውለው ስድስት ይጫ ነው። ለስራ አጥነት የመድን ዋስትና ጥቅም ጥያቄዎቹ አስተርጓሚ ቢያስፈልጉ የነጻ አስተርጓሚ አገልግሎት እንደሚያስፈልጉ ይጠይቁ።